እግዚአብሔር አምላካችን የተመሰገነ ይሁን ዛሬ የምንመለከተው የእግዚአብሔር ቃል እንትን ይሁዳ መልእክት ላይ ያለው ነው ይሁዳ ምዕራፍ አንድ ያው አንድ ምዕራፍ ነው ያለው ቁጥር ሀያና ሀያ አንድን ነው አብረን እንድንመለከት የምፈልገው እንደዚህ ይላል ተወዳጆች ሆይ እናንተ ግን ራሳችሁን በጣም ቅዱስ በሆነው እምነታችሁ እያነጻችሁ በመንፈስ ቅዱስም እየጸለያችሁ ለዘላለም ሕይወት የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ ራሳችሁን በእግዚአብሔር ፍቅር ጠብቁ ብሎ ይናገራል። እና የመልእክቴ ርዕስ እንደዚህ ነው የሚለው ለመንፈሳዊ ሕይወት በጣም ጠቃሚ የሆኑ ምክሮች የሚል ነው። በሁለቱ ቁጥሮች ላይ ብቻ ያነጻጸረ ነው። እና እነዚህን ሁለት ቁጥሮች እንደምታዩት ስክሪኑም ላይ ተጽፈዋል። ግን ጥቂት ነገር ስለ ይሁዳ መልእክት እናገርና እነዚህን ሁለት ቁጥሮች በጣም ጠቃሚ ሆነው ስላገኘኋቸው አብረን እናያቸዋለን። የይሁዳ መልእክት የጌታ የኢየሱስ ክርስቶስ ግማሽ ወንድም በሚባለው በይሁዳ ነው የተጻፈው። ምናልባት ታውቃላችሁ፣ የያዕቆብ መልእክት በጌታ በኢየሱስ ክርስቶስ ግማሽ ወንድም ነው የተጻፈው። የማርያም ልጆች ናቸው ከዮሴፍ የወለደቻቸው ያዕቆብ፣ ይሁዳ ዮሴስ እና ደግሞ አንድ ሌላም አለ። ደግሞም ሌሎች ሁለት ሴቶች አሉ። ስድስት ልጆች መጽሐፍ ቅዱስ ላይ እና ከነዚህ ከስድስቱ ከአራቱ ወንዶቹ ሁለቱ የአዲስ ኪዳን መልእክትን ጽፈዋል። ያዕቆብ በመጀመሪያ ቤተ ክርስቲያን ማለት በኢየሩሳሌም ቤተ ክርስቲያን ከጴጥሮስ ቀጥሎ እንዲያውም የመጀመሪያ ፓስተር ነው ነው የሚባለው ፓስተር ሆኖ አገልግሏል። በእርግጥ የመጀመሪያው ጴጥሮስ ነው፣ ግን የኢየሩሳሌሟ ፓስተር ያዕቆብ ነው። ያዕቆብ በመንፈሳዊነቱ በጣም የታወቀ ነው። ይሁዳ ደግሞ ሁለተኛ ልክ ከሱ ቀጥሎ በቤተ ክርስቲያን ዋና ሰው የነበረና ይህንን መልእክት ጽፏል። የይሁዳ መልእክት ከሁለተኛ ጴጥሮስ ምዕራፍ ሶስት ጋራ በጣም ተመሳሳይነት አለው አንዳንድ ሰዎች ምን ይላሉ? ይሄ ሊበራል ስኮላርስ የሚባሉት ይሁዳ ከጴጥሮስ ነው የገለበጠው ጴጥሮስ ከይሁዳ ነው የገለበጠው የሚል ክርክር አላቸው። ግን አይደለም፣ መንፈስ ቅዱስ ነው ለሁለቱም መልእክቱን የሰጣቸው እና ሁለቱም በሁለተኛ ጴጥሮስ ምዕራፍ ሶስት እና የይሁዳ መልእክት ያነጣጠሩት በሐሰተኛ አስተማሪዎች ላይ ነው። እና በጣም የሚገርም ነው። ልክ ጴጥሮስ የተናገረውን አይነት ነገር ነው በመንፈስ ቅዱስ ይሁዳም የተናገረው። እና ሙሉን መጽሐፍ ማጥናት በጣም አስፈላጊ ነው። ግን ከቁጥር አንድ ከቁጥር ሶስት ወይም አራት ጀምሮ እስከ ቁጥር 19 ድረስ የሚናገረው ለምሳሌ ቁጥር ምዕራፉ መጀመሪያ ላይ ብትመጡ ቁጥር ሶስት ላይ ብትመጡ ተወጃጆች ሆይ ስለምንካፈለው ደህንነት ለእናንተ ለመጻፍ ትጋትን ሁሉ ካደረግኩ በኋላ ለቅዱሳን አንድ ጊዜ ስለተሰጠው እምነት በጣም እንድትጋደሉ ላሳስባችሁ ለእናንተ መጻፍ ግድ ሆነብኝ ብሎ የምንካፈለው ደህንነት እንዲህና እንዲህ ነው የሚል ሀሳብ ውስጥ ለመጻፍ ሞክሮ ግን አይ አይደለም ተገድጄ ነው አሁን ይህንን የምጽፈው ብሎ የተገደደበትን መልእክት ነው የጻፈው። ማን ነው ያስገደደው? መንፈስ ቅዱስ ነው ያስገደደው። እና ቁጥር አራት ላይ ሲመጣ አንዳንድ ሰዎች ሳይታወቁ ሰርገው ገብተዋልና፣ እነሱም ከጥንት ጀምሮ ለዚህ ኩነኔ የተመደቡ ናቸው፣ አመጸኞች ሰዎች የአምላካችንን ጸጋ ወደ መረንነት ለውጠው ብቻውን ጌታ ብቸኛውን ጌታ እግዚአብሔርን ደግሞም ጌታችን ኢየሱስ ክርስቶስን ይክዳሉ። እነዚህ ሰዎች ቤተ ክርስቲያን ውስጥ የክህደት ትምህርት ያመጡ ሰዎች ናቸው እና እንደዛ ሐሰተኛ አስተማሪዎች አሉ። ሐሰተኛ አስተማሪዎች እንዴት አይነት ትምህርት እንዳስተማሩ በታሪክ ውስጥ በምን በምን መልክ እንደተገለጡ ከ በጥፋት ውሃ ጊዜ ቀጥሎ በሰዶም እና ገሞራ ጊዜ፣ እንደገና ደግሞ በእስራኤል ስደት ጊዜ እንደዚህ አይነት ምን አይነት ሰዎች ናቸው የሚለውን በደንብ ከገለጸ በኋላ አሁን ቁጥር 20 ላይ መጥቶ ቀጥታ ስለ እኛ ነው የሚናገረው እና ይህንን በሚናገርበት ጊዜ አሁን የመልእክቱ ዓላማ ቁጥር ሶስት ላይ እንደተናገረው የእምነት ተጋድሎ ማድረግ አለባችሁ የተሰጣችሁ እምነት ለአንዴና ለመጨረሻው የተሰጠ ነው። የሚለዋወጥ በአይ እዚጋ ሀሳቤን ለውጭ አለው እየተባለ የሚለወጥ አይደለም። ወጥ የሆነ እምነት ነው። ለዚህ እምነት ለዚህ እውነተኛ እምነት መጋደል አለባችሁ የሚል መልእክት ነው እና ከተጋድሎ ጋር ታዲያ አማኞች በስህተት ውስጥ ላለመውደቅ ላለመታለል ማድረግ ያለባቸውን ነገሮች በጣም ጠቃሚዎቹን ከቁጥር 20 ጀምሮ ሲናገር ነው የምታዩትና። እኔ ቁጥር ሀያ ላይ የመጀመሪያው ነጥቤ የመጀመሪያው ነጥቤ አንድ አራት ነጥቦች ነው የማነሳው የእውነተኛ አማኞች መጠሪያን ነው። አሁን ቁጥር ሀያ አንድ ስትመለከቱ፣ ተወዳጆች ሆይ እናንተ ግን ራሳችሁን በጣም ቅዱስ በሆነው እምነታችሁ እያነጻችሁ፣ በመንፈስ ቅዱስም እየጸለያችሁ ብሎ ነው የሚቀጥለው እና ቁጥር ሀያ ተወዳጆች ሆይ ብሎ ነው የጀመረው እኔ ይህንን የአማኞች የእውነተኛ አማኞች ልዩ መጠሪያ ነው ብዬ ቆጥሯለሁ። አሁን ድሮ እኔ ጌታን በተቀበልኩበት ዘመን አካባቢ ከዛም አንድ አምስት ዓመት ስድስት ዓመት ቆይቶ ጎጃም አካባቢ በነበርኩበት ጊዜ ጎጃም ክርስቲያኖች እርስ በርስ የሚጠራሩት ምን ተብለው ነበር? ወገን ተብለው ነበር የሚጠሩት። ወገኖች ሲባል ሰምታችሁ ታውቃላችሁ አይደል? ወገን ከሌ፣ ወገን ከሌ፣ ወገን ከሌ እያሉ ይጠራሩ ነበር። እዚህ ጋር የአማኞች መጠሪያ በጣም በጣም ግልጽ በሆነ መንገድ ተወዳጆች ተብሎ ነው የተጠራ። አሁን ተመልከቱ እስከ ቁጥር 19 ድረስ እነዚህ የሐሰታዊ የሐሰት አስተማሪዎቹን ይናገርና ቁጥር ሀያ ላይ ሲመጣ ግን ወደኛ ነው ዞር ብሎ የሚናገረው እናንተ ተወዳጆች ናችሁ። ይህ የአማኞች ልዩ መጠሪያ ሆኖ ቀርቧል። አማኞች በጌታ በኢየሱስ ክርስቶስ በማመናቸው ልዩ ሰዎች ናቸው። ይሄ ለእኛ እውነተኛ አማኞች ለሆንን ሊገባን የሚገባ ነገር ነው። ተወዳጆች ነን እኛ። አንደኛ በጌታ የተወደድን በደሙ የተዋጀንን። ክርስቲያን ማለት በዓለም እንዳለው እንደ ማንኛውም ሰው አይደለም። የጌታ ኢየሱስ ክርስቶስ ደም የፈሰሰለት በፈሰሰ ደም የተዋጀ የእግዚአብሔር መንግሥት ወራሽ እንዲሆን የተዘጋጀ ነው እና ይሄ ደግሞ ምን ከመሆኑ የተነሳ ነው? በዚህ እውነት ውስጥ በመግባቱ ተወዳጅ ከመሆኑ የተነሳ ነው እና በጌታ የተወደዳችሁ ናችሁ። የደህንነት እምነት ሰዎችን ያደረሰበት ከፍተኛ ደረጃ እንደሆነ እንድናውቅ ያስፈልጋል። ድሮ እኛ ማንም ሰው ተወዳጅ ብሎን አያውቅም? የተጠላን፣ በኃጢአታችን በተለይ የማንወደድ የተናቀን፣ የተጠላን። አንዳንድ ሰው በዘሩ አንዳንድ ሰው በጾታ አንዳንድ ሰው በትምህርት ደረጃው የማይወደድ ተብሎ ይታወቃል። ግን አሁን ክርስቲያኖች በሙሉ በጌታ በኢየሱስ ክርስቶስ ከሆንን ጀምሮ ስማችን ማን ነው ተወዳጆች ሆይ ነው። እግዚአብሔር የሚጠራን ተወዳጆች ሆይ ብሎ ነው። የእግዚአብሔር መንፈስ ያለባቸው ሰዎች የሚጠሩን ተወዳጆች ሆይ ብለውን ነው። እግዚአብሔር ይመስገን። በጌታ የተወደዳችሁ ናችሁ። በአማኞችም ዘንድ የተወደዳችሁ ናችሁ። የተወደዳችሁበት ፍቅር ልክ የለውም። የማን ፍቅር ነው? የእግዚአብሔር ፍቅር ነው። እግዚአብሔር በፍቅሩ ወዶናል። እኛ በእግዚአብሔር የተወደድን ነን። አንዳንድ ሰዎች ስለኛ የተለየ አመለካከት ሊኖራቸው ይችላል። የፈለገውን አመለካከት ይኖራቸው። እኛ በእግዚአብሔር ምን የሆንን የተወደድን ሰዎች ነን። ይሄ የተወደድንበት መወደድ ደግሞ የእግዚአብሔር ፍቅር ነው። በነፃ ከመለኮት የመነጨ ከመለኮት ልብ ውስጥ የወጣ የእግዚአብሔር ፍቅር ነው በእኛ ላይ አርፎ ስማችንን፣ ታሪካችንን ለውጦ እግዚአብሔር የሚወደን እኛ በእግዚአብሔር የተወደድን ደግሞም በእውነተኛ አማኞች መካከል የተወደድን እንድንሆን ያደረገን ይህንን የመወደዳችንን ነገር እግዚአብሔር የሰራውና ያበጀው ጌታችን ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ከሰራው ስራ የተነሳ ነው። ጌታ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ኤሎሄ ኤሎሄ ላማ ሰበቅታኒ እስከሚል ድረስ የእኛን ስቃይ ተሰቃይቶ ነው እኛ ተወዳጆች ወደ መባል ክብር ውስጥ እንድንመጣ ያደረገው። ስለዚህ ተወዳጆች ናችሁ። አሁን ቃሉን ስሙ። ተወዳጆች ሆይ ብሎ እናንተ ከቁጥር አራት እስከ 19 ያለው አንድ ብሎክ ነገር የሐሰተኛ አስተማሪዎቹ አንድ ቦታ እንደውም ቁጥር 19ን ብታዩ ትችላላችሁ። እነዚህ ራሳቸው ራሳቸውን የሚለያዩ ሆነው መንፈስ የሌላቸው ፍጥረታውያን ናቸው ብሎ ነው የደመደመው። እነዚህ በሙሉ ሐሰት አስተማሪዎቹ እናንተ ግን ተወዳጆች ናችሁ። እግዚአብሔር የወደዳችሁ ናችሁ። እግዚአብሔር የመረጣችሁ ናችሁ። እግዚአብሔር ልዩ ክብርና ልዩ ደረጃ ላይ ያደረሳችሁ ናችሁ። እናንተ ዛሬ ብትሞቱ ቀጥታ መንግስተ ሰማይ ነው የምትሄዱት። እነዚህ ዛሬ ቢሞቱ ቀጥታ ሲኦል ነው የሚገቡት። ስለዚህ ልዩ ሰዎች ናችሁ የሚለውን መጀመሪያ ላይ አስቀምጦ ነው ስለ ተወዳጆች እየቀጠለ ያለው እና እኔ እዚጋ ምን ብያለሁ ወገኖች ይሄ እውነት ሲገባን እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልን ስናስብ ልንደነቅ ይገባናል። እና ተወዳጆች አድርጎናል እግዚአብሔር። እኛ ተወዳጆች ነን። ተወዳጆች ሆይ ተብለን ነው እየተደረሰን ያለ ነው። ሁለተኛው ነጥቤ የተወዳጆች ስራ ታዲያ ምንድን ነው? አሁን ቁጥር ሃ ላይ የመጀመሪያውን የመጀመሪያውን አንድ አራት ስላይድ ላይ በተከታታይ ያሳያቸዋለሁ እና ምን ይላል? ተወዳጆች ሆይ እናንተ ግን ራሳችሁን በጣም ቅዱስ በሆነው እምነታችሁ እያነጻችሁ ማለት እየገነባችሁ፣ በመንፈስ ቅዱስም እየጸለያችሁ እያለ እየቀጠለን ያሉ እና የተወዳጆች ስራ ብዬ ርዕስ ሰጥቼዋለሁ። ምንድ ነው? እናንተ ተወዳጆች አሁን እነዚህ ዓለም በሙሉ በክህደት በስህተት ትምህርት ጭራሽ አይምሮቢስ በሆነ እንቅስቃሴ ውስጥ በገባበት ጊዜ እናንተ ምንድን ነው ማድረግ ያለባችሁ? ምንድን ነው ስራችሁ? የመጀመሪያው ነገር ይህንን እናንተ ግን የሚለውን እንድታዩ ፈልጋለሁ። ይሄ እናንተ ግን የሚለው በመጽሐፍ ቅዱስ ላይ በግሪክም በእንግሊዝኛም በአማርኛም ይሄ ምን ተብሎ ይታወቃል? ጠንካራ አነጻጻሪ ቃል ተብሎ ይታወቃል። ስትሮንግ አድቨርሳቲቭ ነው የሚባለው። በጣም ጠንካራ የሆነ ይሄንን አካል ከዚህኛው አካል ወይም ይሄንን ክፍል ከዚህኛው ክፍል መቶ በመቶ የሚለይ አነጋገር ነው። አሁን እነሱ እና እነዚያ እንደዚያ ሲያደርጉ ቆይተዋል። እናንተስ እናንተ ደግሞ የተለያችሁ ናችሁ። እናንተ የተለያችሁ ናችሁ። ስማችሁ እየተወደደ ነው። እነሱ የሐሰት አስተማሪዎች ናቸው። እነሱ በነሱ ተስበው የተሳሳቱ አሏቸው፣ ይከተሏቸዋል። እናንተ ግን የተለያችሁ መሆን አለባችሁ። የተለያችሁ ናችሁ። እናንተ ግን የተለያችሁ ናችሁ። እናንተ ግን የተለያችሁ ናቸው። እነሱ እየፈረሱ ነው፣ እየፈረሱ ያሉት እየጠፉ ያሉት በሐሰተኞቹ ስለተሳቱ ስለተሳቡ በጥፋታቸው እየጠፉ ስለሆነ ነው። እናንተ ግን ልዩ ናቸው። ይሄ አነጻጻሪ አወዳዳሪ በጣም የሚለይ ቃል ነው እና ትኩረት ልንሰጠው ይገባል። ይሄ ግን ግን ግን የሚለውን ቃል መጽሐፍ ቅዱስ ላይ እንደዛ በአይምሯችን ብንስለው ጥሩ ነው። ከዛ እናንተ ራሳችሁን እያለ ነው የሚቀጥለው። ተመልከቱ። እኔ ይህንን በጣም ጠቃሚ ሆኖ አግኝቼዋለሁ። እዚህ ቁጥር ሀ ላይ ራሳችሁን ይልና ቁጥር ሀ አንድም ላይ ራሳችሁን የሚል ታያላችሁ። አሁን ይሄ ራሳችሁ ራሳችሁን ራሳችሁን እያለ ነው የሚናገረው እና ራሳችሁን አንጹ ነው እዚህ ላይ የሚለው። ይሄ እያነጻችሁ የሚለው እየገነባችሁ ማለት ነው እናንተ እንደነሱ ራሳችሁን እያፈረሳችሁ አይደለም። እናንተ ተወዳጆች በመሆናችሁ ራሳችሁ መገንባት አለባችሁ ነው እየገነባችሁ መሄድ አለባችሁ ነው ሀሳቡ። አማኞች ማድረግ ያለባቸው ነገር ራሳቸውን ማነጽ ነው። እኛ ራሳችንን እንድናንጽ እንድንገነባ እግዚአብሔር አምላካችን ይፈልጋል። ራስን መገንባት ራስን ማሳደግ ማለት ነው። ይሄ ራስን ማነጽ ማለት እውነታው እምነቱ ስትገቡ ራስን የማሳደግ እውነታ ውስጥ ነው የገባችሁት። ልክ አሁን አሁን በዓለም ላይ ሁለትና ሶስት አይነት ማዕት አይነት ሃይማኖቶች አሉ። ግን ሃይማኖቶቹን በሙሉ አንድ ላይ ድብልቅልቅ አድርጋችሁ ለመለየት ብትሞክሩ ሁለት አይነት ብቻ ነው ሆኖ የምታገኟቸው። አንደኛው የጸጋ ሃይማኖት ነው፣ ሌላው የስራ ሃይማኖት ነው። በዓለም ላይ ያሉ ሃይማኖቶች የስራ ሃይማኖት ስራ በመስራት እግዚአብሔር በር ይከፍትልኛል የሚሉ በሙሉ በአንድ ጎራ ናቸው በጸጋ የአማኞች ግን አንድ መጽሐፍ ቅዱስ ላይ ባለው እምነት የሚያምኑ ብቻ ናቸው እኛ ብቻ ነን በጸጋ ስለዚህ እኛ የተለየን ሰዎች ነን ግን በጸጋ የዳንን ብንሆንም ራሳችንን ከማነጽ ግን ወደኋላ እንድንል አልተጠራንም ራሳችንን ማነጽ አለብን ይሄ እድገት ግንባታ ማነጽ የሚለው ነገር የሌሎች አስተዋጽኦ ቢኖርበትም አሁን እዚህ ላላችሁት የኔ አስተዋጽኦ አለበት። ሰብ ካለው አስተምራለሁ አይደል? ግን ትልቁን ነገር በህይወታችን ይህንን ቃል ተግባራዊ በማድረግ ማሳደግ ያለብን ራሳችንን ማንን? ራሳችን። እኔ እናንተ ውስጥ ገብቼ እንድታድጉ ማድረግ አልችልም። እኔ እናገራለሁ፣ እናንተ ቃሉን በህይወት በማዛመድ ምን ማድረግ አለባችሁ? በዕለት በዕለት ለውጥ እድገት እድገት እድገት እያሳያችሁ መሄድ አለባችሁ። ይህንን ነው የሚናገረው። ራስን አንጹ የሚለው ቃል ሲመጣ በምን የሚል ጥያቄ ሊነሳ ይችላል። በምንድን ነው ራሳችንን የምናንጸው? አሁን መጽሐፍ ቅዱስ አንዳንድ እኛ ልናነሳቸው በምንችላቸው ጥያቄ ውስጥ በጣም ግልጽና አስደናቂ መልስ አለሁ። አሁን ተመልከቱ እዚህ ጋር ራሳችሁን ብሎ በጣም ቅዱስ በሆነው እምነታችሁ እያነጻችሁ ነው የሚለው አሁን እኛ የምናንጽበት ራሳችንን የምናንጽበት የማነጽያው ወይም የመገንቢያው መሳሪያ ተመልከቱ፣ እንዴት እንደተጻፈ በጣም ቅዱስ በሆነው እምነታችሁ በጣም ቅዱስ በሆነው እምነታችሁ። እምነታችን በጣም ቅዱስ ነው። እምነታችን በጣም ቅዱስ ነው። ደግሜ ልበለው፣ የእኛ እምነት በጣም ቅዱስ ነው። አሁን አንዳንድ ጊዜ አንዳንድ ሰዎች የክርስትና እምነት ስም የሚደረጉ ብዙ ማጭበርበሮች ስላሉ ክርስትና ተበላሽቷል ይላሉ። ክርስትና አልተበላሽም፣ ሊበላሽም አይችልም። ሰዎች ግን በክርስትና ስም ሊነግዱ ይችላሉ። እነሱ ነጋዴዎች ናቸው። እምነቱ ግን ንጹሕ ነው። እምነቱ በእግዚአብሔር መገለጥ የመጣ ነው። እምነቱ የነጠረ እምነት ነው። ተመልከቱ እዚህ ጋር ሲናገረው ይሁዳ በጣም ቅዱስ በሆነው እምነታቸው ይህ ቅዱስ የሚለው የተለየ ማለት ነው። ሁል ጊዜ ቅዱስ ሰው የተለየ ሰው ማለት ነው ቅዱስ ቤት ቤተ መቅደስ የተለየ ቤት ማለት ነው። እና የእኛ እምነት በጣም በሚባል ቅጽል የጎላ ነው። በጣም ቅዱስ የሆነ እምነት ነው። እና እምነታችን ቅዱስ እምነት ነው። እግዚአብሔር ይመስገን። በዚህ እምነት ነው ራሳችንን ምን የምናደርገው የምናንጸው ክርስትና እምነት ወጥና አንድ ነው። በጣም ቅዱስ ነው። በጣም ቅዱስ በሆነው እምነታችሁ ስለ እምነቱ ሊኖረን የሚችለው ግንዛቤ የሚገባው ግንዛቤ ይሄ ነው። ክርስትና እምነት እንደ ሌሎቹ ሃይማኖት አይደለም። በጣም ቅዱስ የሆነ እምነት ነው። በጣም የተለየ እምነት ነው። እንደዛ እንደሆነ ካልገባን በጣም ተሳስተናል። በዓለም ላይ ብዙ ሃይማኖቶች አሉ። እንደ ሌላው ከሌሎች ሃይማኖቶች አንዱ ነው ነው የሚሉን ሰዎች ግን በጣም የተለየ ነው ይሄኛው፣ እምነታችሁ፣ የእናንተ እምነት፣ ያመናችሁት እውነት፣ ያመናችሁት መልእክት፣ እምነቱ የሚለው ቃል ይሄ፣ እርግጠኛ የሆነው ነገር የተለየ ነገር ነው። ምናልባት ይህንን በተመለከተ ኤፌሶ ምዕራፍ አንድን ማንበብ ያስፈልግ ይሆናል። የሐዋርያው ቅዱስ ጳውሎስ ኤፌሶንን እስር ቤት ውስጥ ሆኖ በጻፈበት ጊዜ ቁጥር 13 ላይ ስለዚህ እምነት እንዲህ ብሎ ተናግሯል። እናንተ ደግሞ የእውነትን ቃል የመዳናችሁንም ወንጌል ከሰማችሁ በኋላ በሱ አመናችሁ፣ ደግሞም በሱ ካመናችሁ በኋላ በዚያ የቃል ኪዳን መንፈስ ቅዱስ ታተማችሁ ይላል። ተመልከቱ፣ እናንተ ያመናችሁት በምንድን ነው? የእውነትን ቃል ሰምታችሁ ነው ይሄ የእውነት ቃል የመዳናችሁ ወንጌል ነው የእውነት ቃል የመዳናችሁ ወንጌል ይህን የእውነት ቃል እኩል ኢዚ ኳልቱ የመዳናችሁ ወንጌል ይህንን እኩል የሆነ ነገር የመዳናችሁ ወንጌል እና የእውነት ቃል ሰማችሁ እና እውነት ነው ብላችሁ አረጋገጣችሁ አመናችሁ ልክ ስታምኑ ደግሞ መንፈስ ቅዱስ አተማችሁ ነው የሚለው እና ይሄ ነው እምነታችን የእውነት ቃል እና የመዳናችን ወንጌል ነው የእምነታችን መሰረት። ስለዚህ ይህ ንጹህ በጣም ቅዱስ በሆነው እምነታችን ራሳችንን መገንባት እንችላለን። ባረጋገጥነው ነገር ላይ እምነታችንን፣ ልባችንን ባሳረፍንበት በዚህ እውነት ላይ ህይወታችንን እዛ ላይ አሳርፈን የሱን መርሆ፣ የሱን ትዕዛዝ፣ የሱን ትምህርት እየተማርን እያደግን እያደግን እያደግን እንሄዳለን ማለት ነው ይሄ ነው ራስን ማነጽ የሚለው ባመንነው እምነት ራሳችንን የማነጽ የምንችለው እንዴት ነው የሚል ጥያቄ አለኝ እኔ እዚህ ጋ ራሳችንን የምንገነባው እና የምናነጸው የጌታን ቃል በአግባቡ ስንሰማ በህይወታችን ተግባራዊ ስናደርገው ነው ለዚህ ነው በአለም ላይ ሁለት አይነት ፑልፒቶች አሉ ከዚህ በፊት ስናገር ሰምታችሁ እንደሆነ አንድ ፑልፒት እዛ ጫፍ ላይ ወይም እዚህ ጫፍ ላይ የሚደረግባቸው ቤተ ክርስቲያኖች አሉ። ይሄ ፑልፒቱ እዛ ጫፍ ላይ ወይም እዛ ጫፍ ላይ የሚደረግባቸው አሉ እና ፑልፒቱ መሀል ላይ የሚደረግባቸው አሉ። እና እኛ ፑልፒቱ መሀል ላይ ነው የምናደርገው። ምክንያቱም የእምነታችን መሰረት የመሰረት ማዕከሉ ምንድን ነው? ቃሉ ነው ነው እኛ የምንለው። የፑልፒቱ እዛ ላይ የሆነባቸው የሚያደርጉ ደግሞ የእምነታችን መሰረት የሚሉት ስርዓቱ ነው እዚህ ጋር እናታውቃለች እዚህ ጋ ቄስ የሚቀድስበት ቦታ አለ ፑልፒቱ እዛ ጋ ሆኖ እና ይሄ ስርዓቱ ነው የእምነታችን ዋና ማዕከል ነው የሚሉት። የእኛ ዋና ማዕከል የእግዚአብሔር ቃል ነው መሀል ላይ የሚኖረው። ስለዚህ የጌታን ቃል ማዕከላዊ ያደረገች ቤተ ክርስቲያን ውስጥ ቁጭ ብለን በአግባቡ ስንሰማ በዝግታ እና የሰማነውን ነገር ከእግዚአብሔር ቃል ላይ መሆኑን በማረጋገጥ እና በህይወታችን የሰማነውን ተግባራዊ እያደረግን ስንሄድ ነው። እንደ ጌታ ቃል ለመኖር ስንወስን ነው ይሄ እምነት። በዚህ በጣም ቅዱስ በሆነው እምነት ራሳችንን ልንገነባ የምንችለው የጌታን ቃል ከህይወታችን ጋር ስናዛምድና በሱ መኖር ስንችል ነው። ታያላችሁ። የእግዚአብሔርን ቃል ሰምተን ከህይወታችን ጋር ስናዋህደው የህይወታችን ክፍል ይሆናል። በቃ የህይወታችን አካል፣ አንድ ክፍላችን ይሆናል፣ እና ህይወታችን ውስጥ ቃሉ ተዋህዷል ማለት ነው። ልክ ቃሉ በህይወታችን ሲዋሃድ የምንኖረው፣ የምንወጣው፣ የምንወርደው እንደማን ቃል ነው? እንደ እግዚአብሔር ቃል ነው የሚሆነው ማለት ነው። ስለዚህ መንፈሳዊ ህይወታችን በጣም ምን እየሆነ ይሄዳል? ወደ እግዚአብሔር እየተጠጋ እያደግን፣ እያደግን በጣም የተለየ ህይወት እየኖረን እንሄዳለን። ለዚህ ነው መጽሐፍ ቅዱስ ላይ እዚህ የጻፍኩት አንድ ቃል አለ። መዝሙረ ዳዊት ላይ ቃልህ ለእግሬ መብራት ለመንገዴ ብርሃን ነው የሚል ተጽፎ የምናገኘው እና ያንን የጻፈው ሰው የእግዚአብሔር ቃል የዕለት ተዕለት የህይወቱ መሪ መሆኑን የሚያሳይ ነው እና ቃሉ የህይወታችን ማዕከል መደረግ አለበት። ሐዋርያው ቅዱስ ጳውሎስ በጴጥሮስ ማለቴ ነው በአንደኛ ጴጥሮስ መልእክቱ ምዕራፍ ሁለት ቁጥር አንድ ላይ የጻፈው ይሄንን ነው። የሚቀጥለው ምስላይድ ላይ ተሻግሯል። ይሄኛው አንደኛ ጴጥሮስ ምዕራፍ አንድ ምዕራፍ ሁለት ቁጥር አንድ ላይ ምን ብሎ ተናገረ? ስለዚህ ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትን ሁሉ፣ ቅንዓትን ሁሉ ክፉ ንግግርንም ካስወገዳችሁ በኋላ ብሎ ይናገራል። አራት ነገር ተመልከቱ። ተንኮልን፣ ክፋትን አንድ ተንኮልን፣ ግብዝነትን፣ ሶስት ቅናትን፣ አራት ክፉ ንግግርን አስወግዳችሁ። አሁን እነዚህ አምስት ነገሮች ናቸው። እነዚህን ካስወገዳችሁ በኋላ አሁን ይሄ ደህንነት ስታገኙ፣ እነዚህ አምስቱ ነገሮች ከህይወታችሁ ውልቅ ብለው መውጣት አለባቸው። ማለት ኃጢአት አንፈተንም ማለት አይደለም፣ ግን እነዚህ አምስቱ ነገሮች ከህይወታችን መውጣት አለባቸው። ክፋት፣ ተንኮል፣ ግብዝነት፣ ቅናት፣ ክፉ ንግግር ከህይወታችሁ ካስወገዳችሁ በኋላ ብሎ የሚቀጥለው ነገር ይናገራል። ይህንን ክርስቲያኖች ከሆናችሁ በኋላ እነዚህ አምስቱ ነገሮች ከእናንተ ተወግደው ማድረግ ያለባችሁ ነገር ቁጥር ሁለት ላይ ሲመጣ በእሱ እንድታድጉ አዲስ እንደተወለዱ ህፃናት ንጹሕ የሆነውን የቃሉን ወተት ፈልጉ ይላል። አሁን ታያላችሁ መጽሐፍ ቅዱስ እኛን ጌታን ካመንን በኋላ ህፃናቶች ናችሁ አይለንም። ግን አሁን እንደተወለዱ ህፃናት መመኘት ያለባችሁ ነገር አለ ነው የሚለው። ክርስቲያኖች በየትኛውም ደረጃ አሁን እኔ መጽሐፍ ቅዱስ አንብቤ ያለው ወደ ሰላሳ አርባ ዓመት አካባቢ አገልግያለሁ፣ ግን እኔም አሁን እንደተወለደ ህፃን የእግዚአብሔርን ቃል ወተት መመኘት አለብኝ፣ መናፈቅ አለብኝ፣ መፈለግ አለብኝ። ልክ እንደዚህ ነው የሚለው አሁን አዲስ እንደተወለዱ ህፃናት ንጹህ የሆነውን የቃሉን ወተት ፈልጉ። አዲስ የተወለዱ ህፃናት ምን አለባቸው መሰላችሁ? ውስጣቸው ያው የተወለዱ ልጆችን አዲስ የተወለዱ ልጆችን ስትመለከቱ ውስጣዊ የማደግ የመመገብ የመመገብ ፍላጎት አላቸው። የመመገብ ልክ ጡቱን ቀረብ ስታደርጉላቸው ማንም ሰው ሳያስተምራቸው ለቀም አድርገው ይዘው መጥባት ይጀምራሉ። ይሄ ውስጣዊ ፍላጎት አላቸው እና እነዚህን አምስት ነገሮች ካስወገዳችሁ ውስጣችሁ የሚኖረው ፍላጎት ምንድን ነው? የቃልን ወተት መመኘት ነው፣ መፈለግ ነው። የቃልን ወተት በመፈለግ እና የቃልን ወተት በመጥባት እና በመጠጣት በማንበብ መበርታት፣ መታነጽ፣ መገንባት አለብን ግን የምንገነባው ራሳችንን ነው። ስለዚህ ለዚህ የሚያበቃ እና የሚያደርስ ነገር ደግሞ የመንፈስ ቅዱስ ጸጋ ነው። አሁን መንፈስ ቅዱስን ሰዎች በተሳሳተ መንገድ ከእግዚአብሔር ቃል ውጭ ሲመለከቱት ለስሜታዊ መጮህ ብቻ መሳሪያ የሚሆን ይመስላቸዋል። ግን ጌታ መንፈስ ቅዱስ ነው። በቃሉ መሰረት በየዕለቱ ምን እንድናደርግ የሚያደርገን እየታነጽን እየታነጽን እንድናንግ የሚያደርገን እንዳውም ጴጥሮስ በዚህ በአንደኛ ጴጥሮስ ምዕራፍ ሁለት ላይ እስከ ቁጥር ስምንት ድረስ የሚናገረው እናንተ እያንዳንዳችሁ እንደ ህያው ድንጋዮች ሆናችሁ የእግዚአብሔር ቤተ መቅደስ ለመሆን ተገንቡ ነው የሚለው። ራሱ የእግዚአብሔር ህያው ቤተ መቅደስ ለመሆን ህያዋን ድንጋዮች፣ የሚኖሩ ድንጋዮች ሆናችሁ የቤቱ ግንብ ውስጥ ገብታችሁ የምታድጉ ሁኑ የሚል ነገርን ነው የሚናገረው እና ግቡና አላማው ምንድን ነው? ክርስቶስን መምሰል ነው። አሁን እኔ ራሳችሁን ማነጽ የሚለው ነገር እዚህ ጋር ተጽፏል። ራሳችንን የምንገነባና የምናነጽ ከሆነ በየቀኑ ወዴት ነው እየገሰገስን የምንሄደው? ጌታ ኢየሱስ ክርስቶስን እየመሰልን እየመሰልን ነው የምንሄደው እና ይሄ የእኛ ጥማት እና የእኛ ስራ፣ የእኛ ከፍተኛ ጉጉት መሆን ያለበት ነገር ነው ቅዱስ በሆነው በጣም ቅዱስ በሆነው እምነታችሁ ራሳችሁን አንጹ። ምናልባት ራስን ስለመገንባት ያለው የመጨረሻው ስላይድ ይሄ ነው። ቅዱስ በሆነው እምነታችሁ ራሳችሁን ገንቡ። በቃሉ በትእዛዙ፣ በቃሉ ኃይል፣ በመንፈሱ ስራ ራሳችንን ማነጽ አለብን። እኔ እዚህ ጋ አንድ እንደ እንደማሳሰቢያ የጻፍኩት ነገር አለ። የማነጽ ስራ ግንብ ሲገነባ ታቃላችሁ አይደል? የመገንባት ስራ ቀላል ስራ አይደለም። በተለይ ራስን የማነጽ ስራ ቀላል ስራ አይደለም ብዬ አስቤያለሁ እኔ ምክንያቱም ራሳችን የምንገነባው ራሳችንን ነው። ራሳችንን ስንገነባ በራሳችን ሕይወት ውስጥ ካሉ ብዙ ልማዶች፣ ብዙ ፈተናዎች፣ ብዙ አመለካከቶች ብዙ አስተያየቶች፣ ብዙ ልምምዶች መጋፈጥና መዋጋት አለብን። ራሳችንን ስንገነባ ባህሪያችን አንዳንድ ሰዎች ዝም ብሎ ከምድር ተነስተው ሰው የሚጠሉ ሰዎች አሉ። ራሳችንን ስንገነባ ከዛ ከጥላቻ ኃይል ጋር ምን ማድረግ አለብን? መዋጋትና መታገል አለብን። ዝም ብሎ ጥርጣሬ ውስጥ የሚወድቁ ሰዎች አሉ። በሆነ ልምድ ወይም በሆነ ጉዳይ እና ከጥርጣሬ ጋር መዋጋት አለብን። ራሳችን ማሸነፍ አለብን። ለዚህ ነው መጽሐፍ ቅዱስ ገላትያ ላይ መንፈስ ከስጋ ጋር፣ ስጋ ከመንፈስ ጋር በህይወታችሁ ውስጥ ይቋወማሉ፣ ይታገላሉ፣ ይዋጋሉ እና አሸናፊ የሆናችሁ ለመምጣት ምን መሆን አለባችሁ? ራሳችሁም በየቀኑ በጌታ ቃል፣ በጌታ ኃይል፣ በጌታ እምነት፣ በዚህ በቅዱስ እምነት ማሳደግ ማሳደግ አለባቸው። አንዳንድ ሰዎች ቸልተኝነት በከፍተኛ ደረጃ ይዋጋቸዋል። አንዳንድ ሰዎች ስንፍና መጽሐፍ ቅዱስ ለማንበብ መስነፋቸው ይገርማቸዋል። ማእስራ ማእስራ እንዳለባቸው አድርገው መጽሐፍ ቅዱስ አያነቡ፣ ሰነፎች ናቸው። የእግዚአብሔርን ኃይል እየተለማመድን ወደ በመንፈሳዊ እድገት እንድናድግና እንድንታነጽ የምንፈልግ ከሆነ ስንፍናን መዋጋት አለ ቸልተኝነትን መዋጋት አለብን። ዝም ብሎ ባልሆንና በሆነ ነገር ጊዜያችንን ማባከንን መዋጋት አለብን። ይሄ የማነጹ ስራ የሚያለፋ ነው፣ የሚያደክም ነው። ግን ራሳችን ታንጸን የምንገኝ ከሆነ ውጤቱ ግን ከምትገምቱት በላይ ነው። ለሰዎች ሁሉ በረከት ነው የምትሆኑት። አሁንም ምላለው እዚጋ አሁን ምላለው ያልኩት ነገር አለ ሌላ ሰው ራሳችንን በግል አይገነባልንም። ራሳችንን በክርስትና እምነት ማነጽና መገንባት ያለብን እኛው ራሳችንን። እዚህ ጋር ይሁዳ የሚናገረው ይሄንን ነው። የመንፈስ ቅዱስ በይሁዳ በኩል፣ ተወዳጆች ሆይ እናንተ ራሳችሁን በዚህ በጣም ቅዱስ በሆነው እምነት እያነጻችሁ ራሳችሁን እየገነባችሁ። ይሄ የአንድ ጊዜ ክስተት አይደለም የተከታታይ እያነጻችሁ ነው የሚለው። ማነጹ ቀጣይ ነው። በዘንድሮ አያቆምም። የሚቀጥለውም ዓመት አያቆምም። መቀጠል አለበትም። በየቀኑ መገንባት አለባችሁ። ግን የምትገነቡት በማን ነው? በራሳችሁ ነው። ሌላ ሰው ሊያነብላችሁ አይችልም። ሌላ ሰው የእግዚአብሔርን ቃል ሊያስተምራችሁ ይችላል፣ ግን ውስጣችሁ አያዋህድላችሁም። ራሳችሁ ናችሁ እያንዳንዷን ቃል በቃል በህይወታችሁ እያዋሃዳችሁ ማደግ ያለባችሁ። ዛሬ በዓለማችን ላይ ክርስቲያኖች ሌላ ሰው የሚያቅላቸው ተመስለው ነው የተሳሉት። ሌላ ሰው ሌላ ሰው እንዲያቅላቸው፣ ሌላ ሰው እንዲያምንላቸው፣ ሌላ ሰው እንዲጸልይላቸው። እኛ መጸለይ አለብን፣ በግላችን በግላችን ራሳችንን ማሳደግ አለብን። ይሄ የተሰጠን ስጦታና የተጠየቅነው ነገር ነው። አላማው ብዬ አራት ነገሮችን እዚህ ጋር አስቀምጫለሁ። አንደኛ ራሳችንን ከክፉና ከሐሰት መጠበቅ ነው። የታነጽን ከሆነ በዚህ በጣም ቅዱስ በሆነው እምነት የታነጽን ከሆነ ከቁጥር 4 እስከ 19 ላይ ያሉት አይነት የሐሰት አገልጋዮች መላእክትም፣ መናፍስትም እኛም ሊያወናብዱን አይችሉም። ራሳችንን ከክፉና ከሐሰት መጠበቅ ነው። ሁለተኛው ሌሎችን ለማገልገል ምሳሌ መሆን ነው። ሶስተኛው እግዚአብሔርን በትክክል እንደ ቃሉ እንድንወክለው ነው። አራተኛ በየለቱ እየታነጽን መንፈሳዊ ህይወታችን እንዲያድግ ነው። እነዚህ እነዚህ ጠቀሜታዎች አሉት። እግዚአብሔር ይመስገን። የሚቀጥለው ነጥቤ እዚሁ ላይ ቁጥር አንድ ላይ ቁጥር 2 ላይ ያለው በመንፈስ ቅዱስም እየጸለያችሁ ይላል። በመንፈስ ቅዱስም እየጸለያችሁ እነማ እራሳችሁ፣ ሌሎች ሰዎች በመንፈስ ቅዱስ ይጸልዩላችሁ አይደለም። እናንተ ራሳችሁ ራሳችሁን እያነጻችሁ በዚህ በቅዱስ እምነት ራሳችሁ በመንፈስ ቅዱስ እየጸለያችሁ እያለ ነው የሚናገረው። በመንፈስ ቅዱስ መጸለይ ምንድን ነው? አንዳንድ ሰዎች በመንፈስ ቅዱስ መጸለይ ማለት በልሳን መጸለይ ነው ብለው ደምድመዋል። አይደለም። እዚህ ጋር ስለ ልሳን አይናገርም። በመንፈስ ቅዱስ ስለ መጸለይ ነው የሚናገረው። ኦፍኮርስ ልሳን ቋንቋ ነው። ዝም ብሎ ነገር አይደለም። እና ራስን በራስ የማነጽ ስራ ከሁለት ከጸሎት ጋር የተያያዘ ነው ዝም ብሎ ጸሎት ሳይሆን የተለየ የጸሎት አይነት ነው እዚህ ጋር እየተጠቀሰ ያለው ጸሎት መጸለያ ያለባችሁ ራሳችሁ እየጸለያችሁ ነው መሄድ ያለባችሁ ነው የሚለው ይህንን በሰዋስው ቋንቋ ግሳዊ ቅጽል ነው ራሱ ሀሳቡ እየጸለያችሁ የሚያቆም አይደለም እየጸለያችሁ በየቀኑ በየሰዓቱ በየደቂቃው እየጸለያችሁ ግን በማ በመንፈስ ቅዱስ መጸለይ። መጸለይ የክርስቲያን የግል ተግባር ነው። ሌሎች ሰዎች ሊጸልዩልን ይችላሉ፣ ግን ራሳችን ለራሳችን መጸለይ ያለብን ራሳችን ነን። በመንፈስ ቅዱስ እየጸለያችሁ። ይሁዳ እኛ ስለምንጸልላቸው አላለም። ጳውሎስም ጸልዩ ነው ያለው። ዮሐንስም እንደዚሁ መልእክቱ በሙሉ ጌታ ኢየሱስም ጸልዩ ነው ያለው እና እየጸለያችሁ፣ በመንፈስ ቅዱስ እየጸለያችሁ። እኔ ጸሎትን በተመለከተ ይሄንን የምናገረውን ነገር እንድታስቡበት እፈልጋለሁ። ጸሎት በምድር ላይ ካለ ማንኛውም ትልቅ እድልና ትልቅ ክብር የበለጠ የበለጠ ነገር ነው። ጸሎትን የሚያክል ክብር ለሰው የለውም። ምክንያቱም ጸሎት ቀጥታ የሚያቀርበ ማን ፊት ነው? እግዚአብሔር ፊት ነው። ፕሬዚዳንት ፊት መቅረብ ማንም ሰው አይችልም በቀላሉ አሁን እኛ እኛ አናስበውም። ፕሬዚዳንት ቢሮ ለመግባት እና ከፕሬዚዳንት ጋር ለመነጋገር ቢሆን በጣም ትልቅ ክብር ነው። ቢሆን ሰዎች ሁሉ ለማማለድ እኛ ጋር እንዱ ምን ይመስላል ብሎ እንኳን ኤግዛይድ ዶኖ ለመጠየቅ እኛ ጋር መምጣት ይመጣሉ ብዬ አስባለሁ። ግን ይሄ ከዛ የበለጠ ነው። እነዚህ ነገ በምርጫ የሚወድቁ ናቸው። ይሄ በምርጫ የማይገረሰስ የማይወድቅ ዘላለማዊ ሁሉን የሚችል ይህን ሰማይና ምድርን የፈጠረ በአንድ ጊዜ ቢሊየንስ ሰዎች ሲጸልዩ የሚሰማ በአንድ ጊዜ እኛም እየጸለይን ሌሎችም እየጸለዩ የሚሰማ በጣም የከበረ ነገር በምድር ላይ ቢኖር ጸሎት ብቻ ነው፣ እኔ የጸሎት እድል ነው። ስለዚህ ጸሎት ምን ያህል የከበረ መሆኑን የማያውቁ ሰዎች አልተባረኩም ብዙ ነገር ቀርቶባቸዋል። እኔ እዚህ ጋር አንድ አስተያየት ኢንጀክት አድርጊያለሁ። ብዙ ወንዶች የጸሎት አስፈላጊነትና ክብር አይገባቸውም። አሁን በፕሮቴስታንቱ እምነት ውስጥ ብዙ ሴቶች ጸሎተኞች አሉ። ብዙ ወንዶች አይጸሉ ጭራሽ አይጸሉ። ምክንያቱ ምንድን ነው? የጸሎት ክብርና የጸሎት ጥቅም ስለማይገባቸው ነው። ሁለተኛ ደግሞ ወንዶች እግዚአብሔር ከሚያደርግላቸው በቀር ይልቅ ራሳችን እናደርጋለን ብለው በትቢትም በትምክትም በራስ ላይ ስለሚተማመኑም ነው። ሴቶች በራሳቸው ላይ ለመተማመን ስለማይፈልጉ ወደ እግዚአብሔር ፊት ይቀርባሉ። እና ብዙ ወንዶች ከስረዋል። አንዳንድ ክርስቶስ ጸልዮልናል ብለው መጸለይ አስፈላጊ አይደለም የሚሉ ያልገባቸው ሰነፎችም አሉ። አሁን በክርስትና እምነት ዶክትሪን ይሄን ሰምታችሁ አታውቁ ይሆናል። ክርስቶስ ስለ ጸልዬልን መጸለያ ያስፈልገንም የሚሉ ሰዎች ሰምቻለሁ። ሞኞች ናቸው፣ ሰነፎችም ናቸው። መጽሐፍ ቅዱስ አሁን ይህንን እንኳን ይሁዳን መልእክት ማሰብ ያቃታቸው ናቸው። በመንፈስ ቅዱስ እየጸለያችሁ መጸለያ አለባችሁ። በመንፈስ ቅዱስ አንዳንድ ሴቶችም አሉ ልክ እንደ ብዙ ወንዶች ለጸሎት ቸልተኞች የሆኑ እና በጣም የሚገርም የሰዎች አይነቶች አሉ። አንዳንድ ደግሞ የሚጸልዩት እንደ እግዚአብሔር ቃልና ፈቃድ ያይደለ፣ በጣም እንጸልያለን ብለው ሌሊትና ቀን እንተጋለን የሚሉ ግን እንደ እግዚአብሔር ቃል የማይጸልዩ እንዲሁ የሚደክሙ ሰዎችም አሉ እና እዚህ ጋ ያለው ጸሎት ግን የተለየ ነው። ምን አይነት ጸሎት ነው? እዚህ ጋ ያለው ጸሎት በመንፈስ ቅዱስ የሚጸለይ ጸሎት ነው። በመንፈስ ቅዱስ እየጸለያችሁ የእኛ የክርስቲያኖች ጸሎት የሚደረገው በመንፈስ ቅዱስ እርዳታ ነው። መንፈስ ቅዱስ በምንጸልይበት ጊዜ ይረዳናል፣ ያግዘናል፣ ያበረታናል፣ መንፈሳዊ ጥማትና አቅጣጫንም ይሰጠናል። በመንፈስ ቅዱስ ስንጸልይ መንፈስ ቅዱስ የሚያግዘውና በመንፈስ ቅዱስ ጥበብ በእግዚአብሔር ጸጋ በክርስቶስ ኢየሱስ በኩል ወደ እግዚአብሔር የሚቀርበው ጸሎት ነው በመንፈስ ቅዱስ መጸለይ የሚባለው። ይሄ የመንፈስ ቅዱስና በመንፈስ ቅዱስ የሚደረግ ጸሎት ውጤት ያለው የከበረ ደግሞም ጸሎትን የማይጠገብ ጸሎትን ጣፋጭ ጸሎትን እውነተኛ ከእግዚአብሔር ጋር የመገናኛ መንገድ ያደረገ ነገር ነው። ይሄ ነው በመንፈስ ቅዱስ መጸል ጸሎት። በመንፈስ ቅዱስ የምጸል ከሆነ ጸሎት አጠግቡም። ጸሎት ጣፋጭ ነው። ጸሎት ባለመልስ መሆኑን ታያላችሁ። በጣም ብዙ ሰዎች በዚህ ያሳለፉ ሰዎች አሉ። በመንፈስ ቅዱስ የሚጸለይ ጸሎት ደረቅ ጸሎት አይደለም። በመንፈስ ቅዱስ የማይጸለይ ጸሎት ደረቅ ጸሎት ነው፣ ባዶ ማነብነብ ነው፣ ለታይታና ለስሜት ነው። በመንፈስ ቅዱስ እየጸለያችሁ የሚለው ቃል ልክ እንደ እግዚአብሔር ቃል ፈቃድ ማለትን ያካተተ ነገር ነው። ከአይምሮ ውጪ በሆነ ስለማናውቀው ነገር መጸለይ አይደለም። በመንፈስ ቅዱስ መጸለይ፣ በመንፈስ ቅዱስ መጸለይ ማለት ከእግዚአብሔር ጋር ቀጥተኛ ግንኙነት ባለው መንገድ የእግዚአብሔር ማንነት፣ ክቡርነት፣ ታላቅነት፣ ባለጸጋነት እና አዋቂነት ሁሉን ነገር እየታሰበ የሚጸለይ ጸሎት ነው። የቤተ ክርስቲያንና የብሉ ኪዳን ጸሎቶች የተመዘገቡት በሙሉ የተደረጉት በመንፈስ ቅዱስ ነው የተጸለዩት። በመንፈስ ቅዱስ ስንጸልይ በፈሪሃ እግዚአብሔር ውስጥ እንሆናለን። በመንፈስ ቅዱስ ስንጸልይ እግዚአብሔርን እናከብራለን። በመንፈስ ቅዱስ ስንጸልይ እሱ ሁሉን እንደሚያውቅ እንጂ ሪፖርት ተቀባይ እንደሆነ አናስብም ማለት ነው። በመንፈስ ቅዱስ የማይጸልዩ ሰዎች እግዚአብሔር ሪፖርት ተቀባይ የማቀውን ነገር ብዙ ብዙ የማቀውን ነገር እንደምንነግረው አድርገው ያስባሉ ሰዎች። በጣም ሞኝነት ነው። እግዚአብሔር ሁሉን ያውቃል። በመንፈስ ቅዱስ ስንጸልይ የሚቀርበው ጸሎት ልመና ነው እንጂ ትእዛዝ አይደለም። ወይም እንዲህ ማድረግ አለብህ፣ እንዲህ ማድረግ አለብህ የምንል አይነት ጸሎት አይደለም። ልመና ነው። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። እነዚህ ቃሎች ውስጥ የተካተተ ጸሎት ነው። አሁን በፕሮቴስታንቱ ዓለም ውስጥ የትእዛዝ ጸሎት በብዛት ይሰማል የመነጨው ከስተት ትምህርት ነው። እኛ እግዚአብሔር ነን ከሚል አመለካከት ነው። ሰዎች እንደዚህ ይሁንልን፣ እንደዚህ ይደረግላችሁ፣ እንደዚህ ይሁንላችሁ ብለው ይናገራሉ እና እግዚአብሔሮች ነን ማለታቸው ነው። የእኛ ጸሎት ግን በመንፈስ ቅዱስ የተቀመመ የምን ጸሎት ነው? የልመና ጸሎት ነው። እንዳውም የልመናው ጸሎት ምንን ያካትታል? ሁል ጊዜ ፈቃድህ ከሆነ ብለንም ማካተት ያለበት ጸሎት ነው። ስለዚህ ዓላማው በመንፈስ ቅዱስ መጸለይ፣ እግዚአብሔርን ለመለመን፣ እግዚአብሔርን እንደሚገባ ለማወቅ፣ እግዚአብሔርን በእውነት ለመወከል፣ ስሙን ለማክበር የሚደረግ ጸሎት ነው። ስለዚህ በመንፈስ ቅዱስ እየጸለያችሁ ማ ራሳችሁ ራሳችሁ የሚለው ነገር እዚህም ውስጥ አለበት። ሌሎች አይጸልዩልንም ማለት አይደለም፣ ግን ራሳችን መጀመሪያ መጸለይ አለብን። አራተኛ ነጥቤ፣ የሚቀጥለው ነጥቤ ፈጠን ብዬ አምስተኛውን አንስቼ ጨርሳለሁ፣ ግን የምሕረት ጥበቃ እውነታ አለበት። አሁን ቁጥር 21 ስትመለከቱ ለዘላለም ሕይወት የጌታችንን የኢየሱስ ክርስቶስ ምሕረት ስትጠባበቁ፣ ኮንቲኒየስሊ፣ በተከታታይ እራሳችሁም በእግዚአብሔር ፍቅር ጠብቁ ይላል። አሁን የምሕረት ጥበቃ እውነታ ክርስቲያኖች ጌታ ኢየሱስ ክርስቶስን እንደ ግላዳኛችን ስንቀበል ተለውጠናል። የእግዚአብሔር ይቅር ብሎን እኛ የእግዚአብሔር ልጆች እግዚአብሔር እኛ አምላክ ሆነናል። በሕይወታችን ልዩ ደስታ፣ ልዩ ሰላም እና ልዩ እረፍት፣ ልዩ እርካታ ተሰጥቶናል። እግዚአብሔር ይመስገን። ቅድም እንደተናገርነው ተወዳጆች ተብለናል። እኛ ጌታ ኢየሱስ ክርስቶስን ስናምን የተለየን ሰዎች ነን። ግን የተለየን ሰዎች፣ ምሕረት ያገኘን ሰዎች ሆነን እያለ ሁልጊዜ ደግሞ ምሕረት ተጠባባቂዎች እንድንሆን እግዚአብሔር ይፈልጋል። የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ እናንተ ራሳችሁ ስትጠባበቁ ነው ሀሳቡ እና ምሕረት አግኝታችኋል። ግን ያላችሁ በወደቀች አለም ውስጥ ነው። ምሕረት አግኝታችኋል የምትኖሩት በወደቁ ሰዎች መካከል ነው የምትወጡት የምትገቡት። በየቀኑ በጣም አሳዛኝ ነገር እየተከሰተ ባለበት ምህረ ዓለም ውስጥ ነው ያላችሁት። በወደቀች ዓለም ውስጥ በኃጢአት ፈተና ውጣ ውረድ ውስጥ ከራሳችን ባህሪ ችግር ጋር ውጊያና ጦርነት ውስጥ ነው። በብዙ የምናዝንባቸው ተስፋ የሚያስቆርጡ ነገሮች ይችል ይኖራሉ። በየቤቱ ቤቱ ይቁጠረው ብዬ ነው የደመደምኩት። እንደዚህ እንደዚህ ባለበት ህይወት ውስጥ እየኖራችሁ በየቀኑ የእግዚአብሔር ምህረት ያስፈልጋችኋል። አሁን ይህንን ለማስረጽ መጨረሻ ላይ የጠቀስኩት አንድ ጥቅስ አለ። ዕብራውያን ዕብራውያን ምዕራፍ አራት ላይ ሐዋርያው የዕብራውያኑን መጽሐፍ የጻፈው የእግዚአብሔር ሰው ጳውሎስ ወይም ማን እንደሆነ ጸሐፊው እዚህ ጋ አልተገለጸም ግን 16 ላይ ስትመጡ ምን የሚል ቃል። ምዕራፍ 4 ቁጥር 16 ስለዚህ ምህረትን እንድንቀበል በአስፈላጊ ጊዜም የሚረዳንን ጸጋ ለማግኘት ወደ ጸጋው ዙፋን በእምነት እንቅረብ ብሎ ነው የደመደመው። እና እኛ አማኞች ምህረትን መቀበል አለብን። ሁልጊዜ ጸጋው ዙፋን ፊት ቀርበን ሁለት ነገር እንድናገኝ፣ ምህረት እንድንቀበል በሚያስፈልግ ጊዜ የሚረዳ ጸጋ እንድናገኝ። እነዚህ ሁለቱ ነገሮች በጣም አስፈላጊ ናቸው። ስለዚህ ክርስቲያኖች በዚህ ምድር ላይ ምህረት አግኝተናል፣ ግን በየቀኑ የእግዚአብሔር ምህረት ተጠባባቂዎችና የእግዚአብሔርን ምህረት ተቀባዮች ነን። የጌታችን የኢየሱስ ክርስቶስን ምህረት ጠባቂዎች ነን። አንደኛ፣ ለራሳችን ሁለተኛ፣ ለሌሎች ለምናቃቸው፣ ለዘመዶቻችን፣ ባል ለሚስት፣ ሚስት ለባል እና ወንድም ለእህት እህት ለወንድም፣ የአገር ሰው ለሌላው አገር ሰው ለዓለማችን ላለችበት ምስቅልቅል ምህረት ጠባቂዎች ነን፣ ለራሳችንም ለሌሎችም። ስለዚህ ክርስቲያን ለምህረት ምህረት የሚጠብቅ ህዝብ ማለት ነው። አሁን እዚህ ጋር ይሁዳ የሚናገረው የጌታችንን የኢየሱስ ክርስቶስን ምህረት ስትጠባበቁ፣ አዎ የጌታችንን የኢየሱስ ክርስቶስን ምህረት የምንጠብቅላቸው ሰዎች አሉ። የምንጠብቅላቸው ሰዎች አሉ። መቼ ይሆን ወደ ጌታ የሚመጣው ምትመጣው እያል እና ይሄ ጥበቃችን መቀጠል መቀጠል አለበት። የጌታችን ምህረት ልክ እንደ መምጣቱ መጠበቅ አለብን። ምህረቱን የምንጠብቀው እውነተኛ ንስሐ በመግባት ስህተታችንን፣ የልባችንን ክፋት፣ ድፍረታችንን በፊቱ በማፍሰስ ነው። ምህረቱን የሚጠብቁ ሰዎች ሌሎች እንዲማሩ ይጠብቃሉ እኛ ሌሎች ምህረት እንዲያገኙ የምንጠበቅ ሰዎች ነን። ለራሳችንም ለሌሎችም እግዚአብሔር ይመስገን። ይህን ካልኩ በኋላ የመጨረሻው ሀሳቤ ላይ ነው የሚመጣው። ቁጥር 21ን እንደገና አነበዋለሁ። ለዘላለም ህይወት የጌታችንን የኢየሱስ ክርስቶስ ምህረት ስትጠባበቁ ራሳችሁን በእግዚአብሔር ፍቅር ጠብቁ ብሎ ነው የሚናገረው። ይቀጥላል ሀሳቡ። አንዳንዶችን እየለያችሁ ማሯቸው ቁጥር 23 ሌሎቹን ደግሞ ከእሳት ውስጥ ነጥቃችሁ በማውጣት በስጋ የረከሰውን ልብስ እየጠላችሁ በፍርሃት አድኗቸው። ከሁሉ በላይ ከመውደቅ ሊጠብቃችሁ፣ እንዲሁም በሱ ክብር ፊት በከፍተኛ ደስታ ጋር ያለ ነቀፋ ሊያቀርባችሁ ለሚችለው ብቻውን ጥበበኛ ለሆነ አምላክ ምስጋና ይሁን እያለ ይደመድማል። ግን ቁጥር 21 ላይ ራሳችሁን በእግዚአብሔር ፍቅር ጠብቁ። አሁን ቅድም መጀመሪያ ላይ ሁለት ጊዜ ራሳችሁን የሚል ቃል ተጽፏል። ቁጥር 20 ላይ ራሳችሁን በጣም ቅዱስ በሆነው እምነታችሁ እያነጻችሁ፣ አሁን ደግሞ ራሳችሁን በእግዚአብሔር ፍቅር ጠብቁ ነው የሚለው። ራሳችሁ አሁን ራሳችሁ የምታደርጉትን ነገር ነው የሚናገረው። ፓስተር ሊያደርግላችሁ አይችልም። ሊያስተምራችሁ ይችላል፣ ግን ራሳችሁን መጠበቅ ያለባችሁ ራሳችሁ ናችሁ ራሳችሁ ናቸው። እንግዲህ ተመልከቱ፣ ራሳችሁም በእግዚአብሔር ፍቅር ጠብቁ። ራሳችሁም በእግዚአብሔር ፍቅር ጠብቁ። እነዚህ ቁጥሮች ቁጥር 20 እና ቁጥር 21 ሁለቱም ቁጥሮች በክርስቲያኖች በራሳችን ላይ ያነጣጠሩ ናቸው። በራሳችን ላይ ክርስቲያኖች ራሳቸው ስራ መስራት አለባቸው። ለደህንነት ሳይሆን ስለዳንን የምንሰራው ስራ ነው። እዚህ ሁለተኛው ራሳችሁ ራሳችሁ የሚለው ላይ ያለው ራስን ስለመጠበቅ ነው። መጠበቂያ መሳሪያው በእግዚአብሔር ፍቅር ነው። በእግዚአብሔር ፍቅር ራሳችሁን ጠብቁ። እንግዲህ አጠቃላይ አውዱን ስንመለከት ከቁጥር አራት እስከ ቁጥር 19 ስለ ሐሰተኛ አስተማሪዎች ተነግሮ ሐሰተኛ አስተማሪዎች እንቅስቃሴያቸው ዓለምን በሙሉ ምን እያደረገ ነው? እያሳሳተ ነው። ወደ ገደል እየከተተ ነው። እናንተ እዛ ውስጥ እንዳትገቡ በእግዚአብሔር ፍቅር ራሳችሁ ምን አድርጉ ጠብቁ፣ ነው እያለን ያለው። ትምህርታቸውን አትከተሉ፣ ከእነሱ ራቁ። እነሱና የሚከተሏቸው ሁሉ ስር የሌላቸው ዛፎች ናቸው ይላቸዋል። ውሃ የሌለባቸው ደመናዎች ናቸው፣ ተንከራታቾች ናቸው። የሚናገሩት ትንቢት አልተፈጸመም፣ አይፈጸምም። እንዴት ነው ከእነሱ እራሳችንን የምንጠብቀው? ራሳችንን የምንጠብቀው በእግዚአብሔር ፍቅር ነው እና እዚህጋ ሁለት ነገሮች አስቀምጫሉ። እግዚአብሔር በእግዚአብሔር ፍቅር የሚለው አንደኛ እግዚአብሔርን በመውደድ ነው። ሁለተኛ እግዚአብሔር በገለጠው ፍቅር ውስጥ በመኖር ነው። በእግዚአብሔር ፍቅር ውስጥ ስንኖር ራሳችንን የመጠበቅ ኃይል እናገኛለን። ይሄ እውነት ነው። ምክንያቱም ትዝ ይላችሁ እንደሆነ ጌታችን ኢየሱስ ክርስቶስ በወንጌል ላይ አንድ የሕግ አዋቂ ቀርቦ የሕግ ዶክተር ነው ቀርቦ በሕዝብ መካከል መጣና ጌታ ኢየሱስን ጌታ ሆይ ከሕግ ሁሉ የትኛው ነው የመጀመሪያውና ከሁሉ የሚበልጠው ብሎ ጠየቀው። አስርቱ ቃላትም ማለት ነው። ጌታ ኢየሱስ ክርስቶስ የመጀመሪያውን ተናገረ። የመጀመሪያው ከሕግ ሁሉ የሚበልጠው ሕግ እግዚአብሔር አምላክህን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሀሳብህ በፍጹም መንፈስህ፣ እነዚህ በፍጹም ፈቃደ በአራት ነገሮች በህይወት አቅጣጫ ውደደው የሚል ነው። እግዚአብሔርን መውደድ በእግዚአብሔር ፍቅር የሚለውን ያጠቃልላል። እግዚአብሔርን የሚወዱ ሰዎች ህግን ሁሉ ይፈጽማሉ። ሁለተኛው ደግሞ ጌታ ኢየሱስ ሁለተኛውን ሲጠቅስ ባልንጀራህን እንደራስህ ውደድ። ህጉ በሙሉ አለ ጌታ ኢየሱስ ብሉይ ኪዳን ላይ የተጻፈው ህግ በሙሉ በእነዚህ በሁለቱ ነገሮች ላይ የተንጠለጠለ ነው። እግዚአብሔርን መውደድ እና ሰውን መውደድ። እግዚአብሔርን የሚወዱ ሰዎች በእግዚአብሔር ፍቅር ይጠበቃሉ፣ ሰውንም የሚወዱ ሰዎች በሰዎች ላይ ክፋትን አያደርጉ። ራሳችሁን ጠብቁ፣ እራሳችሁን ጠብቁ። የመጨረሻው ሀሳቤ እግዚአብሔር በፍቅሩ የገለጠውን ነገር በማክበር እና በሱም በእውነት በመቆም በእግዚአብሔር ፍቅር ውስጥ እንሆናለን። እግዚአብሔር የገለጠልንን እውነተኛ መገለጥ ማሰብ አለብን። እግዚአብሔር ፍቅሩን በጌታ በኢየሱስ ክርስቶስ የመስቀል ሞት ገልጦታል እና አሁን እኛ ይህንን የምንናገረው ሌላውን ነገር በህሊናችን ሳናስብ ስንቀር ይሄ በጣም የመጨረሻው የእግዚአብሔር ፍቅር የተገለጠው መስቀል ላይ ነው። ግን መኖራችን ራሱ የእግዚአብሔር ፍቅር ውጤት ነው። በህይወት መኖራችን በህይወት መኖራችን የእግዚአብሔር ፍቅር ውጤት ነው። የእግዚአብሔር ፍቅር መስዋዕትነት ያለው ፍቅር ነው። በእውነት ላይ ተመስርቶ ነው። በእግዚአብሔር የተስፋ ቃል ላይ የዘላለም ዕቅድ ላይ ተመስርቶ ለእኛ የተገለጠው ፍቅር ነው። ስለዚህ በእግዚአብሔር ፍቅር ራሳችንን ስንጠብቅ ምን እንሆናለን? የህይወት አመለካከታችን በሙሉ እንደ እግዚአብሔር ቃል ይሆናል። አስተያየታችን ይለወጣል። ራሳችንን ስንጠብቅ በእግዚአብሔር ፍቅር ለሰዎች በአርያ ስላሴ በእግዚአብሔር መልክ የተፈጠሩ ሰዎችን እንደሚገባ እናስብላቸዋለን። ሰዎች ሁሉ የእግዚአብሔር ምሕረት እንደሚገባቸው አድርገን እንቆጥራለን። ከምሕረቱ ውጪ ያሉ ሰዎችን እንደ እግዚአብሔር በእግዚአብሔር ርኅራሄ እንጸልላቸዋለን ማለት ነው። ሰዎች ሁሉ ሊታዘንላቸው እንደሚገባ እናውቃለን። በእግዚአብሔር ፍቅር እራሳችንን ስንጠብቅ በእግዚአብሔር ፍቅር ራሳችንን ስንጠብቅ ከቃሉ ውጪ በሚደረግ ማመቻመች ውስጥ አንስማማም። ከእግዚአብሔር ቃል ውጪ የሆነ ነገር በአፍንጫዬ ይውጣ ነው ምንለው። በእግዚአብሔር ፍቅር ራሳችንን ስንጠብቅ፣ በእግዚአብሔር ፍቅር ራሳችንን ስንጠብቅ፣ ለእግዚአብሔርና ለቃሉ ያለን አመለካከት ከቃሉ ውጪ ሊሆን አይችልም። በእግዚአብሔር ፍቅር ራሳችንን ስንጠብቅ የመንፈስ ቅዱስ ኃይልና እርዳታ ከኛ ጋር ይሆንልናል። እነዚህ ሁሉ ፓኬጆች አሉት። ይሄ በእግዚአብሔር ፍቅር ራሳችሁን ጠብቁ። በእግዚአብሔር ፍቅር ራሳችንን ስንጠብቅ ምስክርነታችን በሰዎች ሁሉ ፊት ይበራል፣ ደግሞም ያበራል። ክብር ለእግዚአብሔር ይሁን። መደምደሚያ አለኝ እንግዲህ እነዚህ ሁለቱ ጥቅሶች እንደገና ብታስቡባቸው እንዴት ጥሩ ነው ብዬ አስባለሁ። ይሁዳ 20ና 21 በአውዱ ውስጥ ስትመለከቱት ትኩረቱ እንደነዛ እንደነሱ ላለመሆን እንደ ሐሰተኛ አስተማሪዎቹ እናንተ የተወደዳችሁ ናችሁ መሆን አችሉ እናንተ ራሳችሁን የምታንጹ ናችሁ። ራሳችሁን እየገነባችሁ ዕለት ዕለት እያደጋችሁ እግዚአብሔርን ወደ መምሰል የምትገሰግሱ ናችሁ። እግዚአብሔርን የመምሰል ህይወት ሲኖራችሁ የተለየ ህይወት ይኖራችኋል እና በዚህ በማደግ ውስጥ የጸሎት ህይወታችሁ ራሱ በመንፈስ ቅዱስ የሚሆን ይሆንና በጣም የተለያችሁ ሰዎች ትሆናላችሁ። ክብር ለእግዚአብሔር ይሁን እና እነዚህ ነገሮች በሙሉ በእግዚአብሔር ጸጋና አማኝ በመሆናችን የሚደረጉ ናቸው። እነዚህን በማድረግ በህይወታችን በጣም ትልቅ ቁም ነገር በእግዚአብሔር ቤትና በእግዚአብሔር እምነት የምንፈጽም ሰዎች እንሆናለን። ሁላችንም ሁላችንም እንሆናለን እና እግዚአብሔር ያደርገን። ክብር ለእግዚአብሔር ይሁን። አሁን የመጨረሻ መዝሙር እንጸለያለን፣ እንዘምራለን። ቁጥር ሰባትን ነው የምንዘምረው። ሰላም አለኝ ቅዱስ ቃልን አንብቤ ሰላም አለኝ በልቤ በልቤ ብለን እንጨርሳለን።